ሰላም እንደምን አመሻችሁ፣ የጋቢና አድማጮች የዕለተ ሐሙስ ታህሳስ 7 2014 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀምረናል። ለዛሬም እንደተለመደው የወጣቶችን ሕይወት የሚዳስሱ እንዲሁም ጠቃሚ መረጃዎችን የሚያስጨብጡ መሰናዶዎችን አዘጋጅተናል ከነዚህ መካከል ጥቂቶቹን እናሰማችሁ። እሱን እሱን ካየው በኋላ ነው አንድ ቦታ ላይ ሁሉም ሰው መርዳት በጣም ስለሚፈልግ መርዳት ለሚፈልገው ሰው ለማቅለል ነው እንጂ ይሄ የተለየ ስራ አይደለም። በኢትዮጵያ ውስጥ ጦርነት በጤና አገልግሎት ላይ ያደረሰውን ውድመት ለመመለስ እየተንቀሳቀሰ የሚገኝ ዶክተርስ ፎር ኢትዮጵያ የተሰኘ አውታር መስራቾች መካከል አንዷ የሆኑትን ዶክተር ምስክር አባተን የሰማችሁት። በዚህ ዙሪያ ዘገባ አለን። ብዙ ተንገላተናል። ስንመጣ ብዙ ችግር ደርሶብናል። ብዙ ነገር አሳልፈናል። ከውጫሌ ተሰድጀ ደሴ መጣሁ። ተደሴ ደግሞ ሲመጡብን ከባ መሳሪያ ሲጣ ተኩሱ እንደዛ ሲሆን ደስ መጣል በአማራ ክልል በጦርነት ምክንያት የተፈናቀሉ ሰዎችን ወደ አካባቢያቸው እንዲመለሱ ለማድረግ እየተደረገ ያለውን ጥረትም የሚዳስስ አንድ ዘገባ ይኖረናል። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ሰዓት እንደፈቀደም ጣም ያላቸው ሙዚቃዎች እንጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሸው ስመኞሽ የቆየነኝ በቅንብሩ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ላጠናቀርናቸው ዜናዎች ሀብታሙ ስዩም አመሰግናለሁ ስመኝሽ። በኢትዮጵያ ምዕራብ ትግራይ ውስጥ የጭካኔ ድርጊቶች መንሰራፋታቸውን የመብት ተሟጋቾቹ አምነስቲ ኢንተርናሽናል እና ሁማን ራይትስ ዎች ባወጡት የጋራ ሪፖርት አስታውቀዋል። ድርጅቶቹ በምዕራብ ትግራይ መጠነ ሰፊ የጅምላ እስር ግድያና አስገድዶ ከመኖሪያ የማባረር ተግባራት በትግራይ ብሔር አባላት ላይ ተፈጽመዋል፣ ፈጻሚዎቹ ደግሞ የአማራ ክልል የጸጥታ ኃይሎች ናቸው ብለዋል። ከተንሰራፈው የኃይል እርምጃ ለማምለጥ የሞከሩ የትግራይ ብሔር አባላት ጥቃት ደርሶባቸዋል፣ ተገድለዋል ብለዋል። ሪፖርቱ በተለያዩ የቀጠናው ከተሞች ውስጥ በትግራይ ሰላማዊ ሰዎች ላይ በአማራ ጸጥታ ኃይሎች እየደረሱ ናቸው ያሏቸው የመብት ጥሰቶች የማንቂያ ደወሉ ስለመሆናቸው የተናገሩት የአምነስቲ ኢንተርናሽናል የቀውስ ምላሽ ኃላፊ ጆዋን ማሪነር ተጨማሪ የጭካኔ አድራጎቶችን ለመከላከል አፋጣኝ ዓለም አቀፋዊ እርምጃ እስካልተወሰደ ድረስ በእስር ላይ የሚገኙ ሰዎች በከባድ አደጋ ውስጥ ናቸው ብለዋል። የዩናይትድ ስቴትስ የሕዝብ ተወካዮች ምክር ቤት አባል ካረን ባስ የአፍሪካ ሀገራት በአሜሪካ ገበያ እንዲሳተፉና ተጠቃሚ እንዲሆኑ የሚያዘው የአግዋ ስምምነት የባይደን አስተዳደር እንደ አውሮፓያን አቆጣጠር ከጥር አንድ ቀን 2022 ጀምሮ እንዲቋረጥ ያስተላለፈው ውሳኔ እንዲራዘም የሚፈልጉ መሆኑን ትናንት ባወጡት መግለጫ ላይ አስታውቀዋል። በተወካዮች ምክር ቤት የውጭ ጉዳይ ኮሚቴ የአፍሪካ ንዑስ ኮሚቴ ሰብሳቢ ካረን ባስ በመግለጫቸው እንደ አውሮፓያን አቆጣጠር ህዳር ሁለት የተላለፈው የአግዋ እግድ ውሳኔ ኢትዮጵያ ሕዝብና መዋለንዋ እያፈሰሱ አሜሪካውያን ደክሞ ያመጡትን የምጣኔ ሀብት እድገት ይቀለብሳል ብለዋል። እንዲሁም ሴቶችና ህጻናትን ጨምሮ ለችግር ተጋላጭ የሆኑትን የህብረተሰብ ክፍሎች ችግር ያባብሳል በማለትም አክለዋል። ስለሆነም የባይደን አስተዳደር በኢትዮጵያ የሚገኙ ሁሉም ወገኖች ይህን ግጭት ለማስቆም ተገቢውን እርምጃ ሁሉ እንዲወስዱ፣ የሰብአዊ እርዳታን ለሚሹ ሰዎች እርዳታ እንዲለግሱ፣ ሰላምን ለማምጣት የሚያደርጉትን ድርድር ለመቀጠል በቂ ጊዜ እንዲያገኙ የባይደን አስተዳደር በቂ ጊዜ እንዲሰጣቸው አሳስባለሁ ብለዋል። ካረንባስ እንደ አውሮፓውያን አቆጣጠር ጥር 1 2022 ተግባራዊ እንዲደረግ በድንገት የተላለፈው ውሳኔ ዜጎች ላይ አሉታዊ ተጽዕኖ ከማምጣት በቀር ለሰላሙ ምንም አማራጭ አይሰጥም ሲሉ አሳስበዋል። በሌላ በኩል በትናንትናው ዕለት በዩናይትድ ስቴትስ የህግ መወሰኛ ምክር ቤት ውስጥ ንግግር ያሰሙት ሴናተር ጂም ኦፍ ተመሳሳይ ተቃውሟቸውን አሰምተዋል። የባይደን አስተዳደር በዲሞክራሲያዊ መንገድ በተመረጠው የኢትዮጵያ መንግስት ላይ የጣለውን ማዕቀብ በመቀልበስ የአጎዋ ጥቅማ ጥቅሞችን እንዲያቋርጥ ያሳለፈውን ውሳኔ እንደገና ተመልክቶ ትክክለኛ እርምጃዎችን መውሰድ ይኖርበታል ሲሉም ተናግረዋል። የውጭ መረጃ ተቋማትና ዓለም አቀፍ የሽብር ድርጅቶች ዩናይትድ ስቴትስ ውስጥ የሚያሰራጩትንና የሚነዙት የሐሰት ወሬ እየሰራ ይመስላል ያሉት አንድ ከፍተኛ የአገር ውስጥ ደህንነት ባለሥልጣን ይህም በመጪዎቹ ሳምንታት ውስጥ የሽብር አደጋን ሊያስከትል ይችላል የሚል አዲስ ስጋት ማሳደሩን ተናገሩ። ባለፈው ህዳር ወር ታትሞ ከወጣው የጸረ ሽብር ጥናታዊ ዘገባ ጋር ተመሳሳይነት እንዳለው የተነገረው ይሄ ማስጠንቀቂያ የወጣው የገና በዓልና አዲስ ዓመትን እንዲሁም አንደኛ ዓመቱን ከሚይዘው የአውሮፓው ጥር ስድስት የዩናይትድ ስቴትስ ምክር ቤት ህንጻ ላይ የተካሄደው የወረራ ጥቃት በሚታሰብበት ጊዜ መሆኑ ተገልጿል። በጆርጅ ዋሽንግተን ዩኒቨርሲቲ ውስጥ አክራሪነትን አስመልክቶ ትናንት ረቡዕ በተዘጋጀው ፎረም ላይ የተናገሩት የሀገር ውስጥ ጉዳይ ደህንነት ሚኒስትር ከፍተኛ ባለስልጣን ጆን ኮህን ስጋቱ ይበልጥ አደገኛና ተለዋዋጭ ሊሆን እንደሚችልም አስረድተዋል። እንደ አውሮፓውያን አቆጣጠር በ2019 ዓ ም በርሊን ውስጥ የተገደለው የጀርመን ዜጋ በሩሲያ ትእዛዝ የተፈጸመ ነው ብሎ የጀርመን ፍርድ ቤት ትናንት ረቡዕ በመወሰኑ ጀርመን ሁለት የሩሲያ ዲፕሎማቶቿን ከሀገሯ ማባረሯን አስታወቀች። የጀርመን ዜግነት የነበረው የቺቺኒያ ተወላጅ ዘሌምካ አንቶኒኬ የተገደለው በጀርመን መናፈሻ ውስጥ በተተኮሰበት ጥይት መሆኑን ተመልክቷል። የጀርመን ፍርድ ቤት ሩሲያዊውን ቫዲም ክራሽኮቭን ለግድያው ተጠያቂ በማድረግ የእድሜ ልክ እስራት ፈርዶበታል። ቫዲም የሐሰት መታወቂያና የሚያስፈልጉት ሌሎች ነገሮች በሩሲያ ባለስልጣናት እየተሰጠው ለሩሲያ ሲሰራ እንደነበረ በፍርድ ቤት መረጋገጡ ተገልጸዋል። ሟቹ ዛሊምካንም እንደ አውሮፓውያን አቆጣጠር በሁለት ሺህ አራት ሩሲያ ውስጥ አንድ ሰላማዊ ዜጋና ፖሊስ በተገደሉበት በአንድ ፖሊስ ጣቢያ ላይ በተከፈተ ጥቃት ተሳታፊ መሆኑን ተነግረዋል። በጀርመን የሩሲያ አምባሳደር ጉዳዩን አስተባብለዋል። የጀርመን የውጭ ጉዳይ ሚኒስትር ድርጊቱ የጀርመንን ለዋላዊነት የጣሰ ነው ብለዋል። በጀርመን የሩሲያ አምባሳደር ስለ ጉዳዩ እንዲያስረዱ በጀርመን መንግስት የተጠሩ መሆኑንም ተዘግበዋል። ሀብታሙን ለዜናው አመሰግናለሁ። አድማጮች፣ የኮሮና ቫይረስ ስርጭትን ለመከላከልና ኮቪድ-19ን ለመቆጣጠር በሚደረግ ጥንቃቄ ምክንያት ለተወሰኑ ቀናት ስቱዲዮ ውስጥ በአካል የማንገኝ በመሆኑ ለቴሌቪዥንና ለሬዲዮ በቴሌቪዥን ተመልካቾቻችን ምስል በአካል ማቅረብ ባለመቻላችን ይቅርታ እየጠየቅን ሙሉ ስርጭቶቻችንን ግን በየዕለቱ በሰዓታቸው በተለመዱት የአጭር ሞገድ እና የሳተላይት አድራሻዎቻችን መከታተል የምችሉ መሆኑን ከአክብሮት ጋር እናሳውቃለን። በዚህም መሰረት ፕሮግራማችን በአጭር ሞገድ በ25 ሜትር ባንድ በ12 2040 ኪሎ ሄርዝ በ19 ሜትር ባንድ በ15580 ኪሎ ሄርዝ ይተላለፋል። አስተያየት ካላችሁ በፌስቡክ እና በትዊተር የማህበራዊ ትስስር ገጾቻችን አት ቪኦኤ አማሃሪክ በማለት ልታደርሱን ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። ዶክተርስ ፎር ኢትዮጵያ ወይም ሐኪሞች ለኢትዮጵያ ኢትዮጵያ ውስጥ በጦርነት ምክንያት በጤና አገልግሎት ላይ የተፈጠረውን ፈተና ለመቅረፍ ያለመ አዲስ አውታር ነው። አውታሩ ኢትዮጵያ ውስጥና ከኢትዮጵያ ውጭ ያሉ የጤና ባለሙያዎች በቁሳቁስና በሙያ ለችግር የተዳረጉ ዜጎችን ይረዱ ዘንድ የመገናኛ መላ ሆኖ በማገልገል ላይ ይገኛል። ከዚህ አውታር መስራቾች መካከል አንዷ በሕፃንነቷ ወደ ዩናይትድ ስቴትስ የመጣችው እና በአሁኑ ጊዜ በኒውዮርክ ኮርኔል ሆስፒታል የቀዶ ጥገና ባለሙያ እንዲሁም በካንሰር ሕመም ተመራማሪ የሆነችው ዶክተር ምስክር አባተ ናት። ሀብታሙ ስዩም ስለ አውታሩ የእስካሁን እንቅስቃሴና ግብ የበለጠ ለማወቅ ዶክተር ምስክርን በስልክ አግኝቷታል። ይሄ እንቅስቃሴ እኔ ከዶክተር ፍጹም ጥላሁን የኪድኒ ዶክተር ነው፣ ከሱ ጋር እና ከሰናይት ቢጠው የጤና ወግ የሚሰሩ ከነሱ ጋር አብረን የጀመርነው ነዋና ለህክምና ወርከርስ አንድነት የሚፈጥር አይነት ለመሆን ከዛ ደግሞ ሁሉም ሰው በጋራ እንዲሰራ የሚያደረግ ሙቭመንት ነው እና ለዛ ዌብሳይት ሰርተን፣ ሁሉም በጋራ እንዲሰራ ተደጋጋሚ ነገር እንዳይኖር የሚያስፈልገው ኢንፎርሜሽን በቀላል እንዲገኝ ብለን በሶስት ኤሪያ ሜዲካል ሰፓ፣ የሆስፒታል እቃዎች፣ የብር ፋንድሬዝ የሚያደረግ ሰዎች እና ቮለንቲር የሚያደረጉ ሰዎችን አንድ ቦታ ሄደው እሱን ሁሉ እንዲያገኙ አንድ ፕላትፎርም በወብሳይታችን ሰራል። ምን ያክል ሰዎች ናቸው በዚህ እንቅስቃሴ ውስጥ የተካተቱት? አሁን እኛ የጀመርነው ይህን እንቅስቃሴ አርብ ነው እና አርብ እለታ ከከፈት ነው በኋላ ከዶክተር ሊያ ታደሰ ሚኒስትሪ ጋር ሚቲንግ ነበረን እና ከዛ በኋላ ላንች አደረግን አን ትዊተር አን ፌስቡክ፣ ከዛ ብዙ ሰዎች ኦልሬዲ እየተጠቀሙ እየሞሉ ነው እና በዋናው በዌብሳይታችን ብዙ አይነት ስራ መስራት ይችላሉ። እቃ ዶኔት ማድረግ የሚፈልጉ ቤክን ሳይን አፕ ትራንስፖርት ማድረግ የሚችሉ ሰዎች ሳይን አፕ ማድረግ ይችላሉ እና እነሱን ማገናኘት ነው። እና ለትራንስፖርት ራሱ ብዙ ሰዎች ሳይን አፕ አድርገዋል። ትዊተር ላይም ብዙ ሰዎች ሳይን አፕ አድርገዋል። እና በቃ ኢንፎርሜሽን በቀላል እንዲገኝ፣ ሰው መርዳት የሚፈልግ ሰው የሚረዳውን እድል በቀላሉ እንዲያገኝ የጀመርነው ስራ ነው። እነዚህ በልግስና የሚገኙ እቃዎች እንዲሁም ደግሞ በበጎ ፈቃደኝነት አገልግሎታቸውን ለመስጠት የሚፈልጉ ሰዎች በየትኛው የኢትዮጵያ አካባቢ ነው አገልግሎት እንዲሰጡ የምትፈልጉት? አሁን ተለያዩ ግሩፖች ነው የምንሰራው። ቮለንቲር የሚያደርጉ ሰዎች ይሄ ጌት ፋክት ኢቲ የሚባል ግሩፕ አለ። ከእነሱ አሁን ጎንደር ሆስፒታል ጋር የሆነ ግንኙነት አላቸው እና ቮለንቲሮች በእነሱ በኩል ሄደው ኦርጋናይዝ አድርገው እዛ እንዲሄዱ እያዘጋጁ ነው። ከዛ በኋላ ደግሞ ኢትዮፒያን መሪኮ አሶሲዬሽን እና ሚኒስትሪ ኦፍ ሄልት ለቮለንቲር የሚጠይቅ ፎርም አለ እና እሱ ወደዛም እየወሰድናቸው ነው። ከዛ በኋላ ደግሞ ኦርጋናይዝ ሽኖቹ ይሄ ኢንተርናሊ ዲስፕላይስድ ፒፕል ለእነሱም ሕክምና የሚረዳ ኦርጋናይዜሽን እየፈለግን ነው። ሰው መርዳት የሚፈልግ ሰው እዛ እንዲሄድ ብላል። ስለዚህ ትኩረታችሁ ከመኖሪያ ቦታቸው የተፈናቀሉ ሰዎችን በመጀመሪያ መርዳትና እንዲሁም ደግሞ ጦርነት ወይም ግጭት ባለባቸው ቦታዎች የህክምና አገልግሎቶችን ማድረስ መሰለኝ፣ እንደዚያ ነው። ዶክተር ምስክር አዎ። እና እኛ ግን እንደዚህ አይነት ያሉ ግሩፖችን በስነ ስርዓት አድቮኬት ለማድረግ ነው። እንደዚ ኤግዚስት የሚያደርጉት ግሩፖችን ሰዎች ብዙ ጊዜ አያውቁም። አሁን እኔ እዚህ እያለው ቮለንቲር ማድረግ ፈልጌ የት እንደማድረግ በየት በኩል እንደምገባ ምናምን አላውቅም ነበር ና እንደኔ አይነት ላሉ ሰዎች እድሉን በደንብ እንዲያውቁ ለማድረግ ብለን ነው ይሄ ዌብሳይት ና ፕላትፎርም የከፈት ነው። እንግዲህ ኢትዮጵያ የራሷ የጤና ስርዓት ያላት ሀገር ናት። በርካታ ሐኪሞች፣ በርካታ ነርሶች በሀገሪቱ ውስጥ አሉ። ለምንድን ነው የእናንተ እንቅስቃሴ አስፈላጊ ሆኖ በተጨማሪነት እናንተን የመስ በሌሎች ሀገሮች ውስጥ በስራ ላይ ያሉ ትውልድ ኢትዮጵያውያን በመሰለ እንቅስቃሴዎች ውስጥ መሳተፋቸው አስፈላጊ የሆነበት ምክንያቱ ምንድን ነው? ይሄ ለእኛ ብቻ አይደለም፣ ለዳያስፖራ ብቻ አይደለም፣ ኢትዮጵያ ውስጥም ላሉ ነው። ኢትዮጵያ ውስጥ ያሉ ዶክተሮች ብዙ፣ ትዊተር ላይ ያሉ፣ ሶሻል ሚዲያ ያሉ ዌብሳይት አክሰስ ይኖራቸዋል እና እነሱም እንዲያውቁ ለሁሉም የተዘጋጀ ነው። የኛ ኢምፖርታንሲ በቃ በዚህ ዓለም ውስጥ ነው የሚነገረው ስለ ኢትዮጵያ የሚባለው ሴት ስለ ኢትዮጵያ ብዙ አይነት ነገር ይባላል እና እኛ አንድነታችንን አሳይተን ሁሉም ኢትዮጵያዊ ራሳችንን የእኛን ወንድሞች፣ የኛን እህቶች አብረን እናገዛለን። ሁለት ሁላችንም ተባብረን የሚል መሴጅ ዓለም እንዲያውቅ ቢያዊ አንድ ላይ ሲሆን በጣም ኢምፖርታንት ነው ብዬ በርካታ ወጣት አድማጮቻችንም በመላ ኢትዮጵያ በመላ ዓለም እያዳመጡን ስለሆነ ከእናንተ ስራ ጋር በተገናኘ ወይም በአጠቃላይ የሰባዊ አገልግሎትን በተመለከተ የምታስተላልፊው መልዕክት ካለ ድሉ ልትሽ ዶክተር ምስክር ንዩ አይ ማስተላለፈው እኔ በጣም ኢንስፓየርድ ሆኛለሁ። ብዙ ሰው እየሰራ ነው። ብዙ ሰው በቃ የሚችሉትን ሁሉ እየሰሩ ነው። እሱን እሱን ካየው በኋላ ነው አንድ ቦታ ላይ ሁሉም ሰው መርዳት በጣም ስለሚፈልግ መርዳት የሚፈልገው ለሚፈልገው ሰው ለማቅለል ነው እንጂ ይሄ የተለየ ስራ አይደለም። ኢትዮጵያዊ በመሆኔ ደግሞ በጣም ፕራውድ ነኝ እና መጥፎ እና ከባድ ጊዜ ቢሆንም ግን ከሁሉም የሚሰራው ነገር ሁሉ በጣም ኢንስፓየሪንግ ነው እና በጣም አመሰግናለሁ። እያዳመጣችሁት ያላችሁት ጋቢና ቪኦኤ በየዕለቱ ወደ እናንተ የሚደርስ የወጣቶች ድምፅ ነው። ወደ ተከታዩ ፕሮግራማችን እናልፋለን። መሰረቱን አዲስ አበባ ላይ ያደረገው የልዩ አውቶቡስ ትራንስፖርት ማህበራትና ድርጅቶች የጋራ ኮሚቴ ተፈናቃዮችን በነፃ ወደ አካባቢያቸው የመመለስ ስራ እየሰራ ሲሆን አገልግሎቱ ለተከታታይ ቀናት እንደሚቀጥልም ተገልጿል። በደብረ ብርሃንና በባህር ዳር በተመሳሳይ ተፈናቅለው የሚገኙ ወገኖችን ወደ አካባቢያቸው እንዲገቡ የወሎ ህብረት የልማትና የበጎ አድራጎት ማህበርም ጥሪ አቅርቧል። መስፍን አራጌ ዝርዝራለሁ። በአዲስ አበባ ላምበረት አውቶብስ መናኸሪያ ግቢ ያገኘኋቸው ወይዘሮ ዘውዲቱ ሽፈራው ለወራት የተለዩቸውን ቤተሰቦቻቸውን ለማግኘት ለቀውት ወደ መጡት ቀያቸው ለመመለስ ይችን ቀን ስጠብቃት ቆይቻለሁ ይላሉ። የህወሓት ኃይሎች ወደ ደቡብ ወሎ ሀይቅ ከተማ ዘልቀው መግባታቸውን ተከትሎ ህይወት ለሳቸው ፈታኝ እንደነበር ያስታውሳሉ። ብዙ ተንገላተናል። ስንመጣ ብዙ ችግር ደርሶብናል። ብዙ ነገር አሳልፈናል። ከውጫሌ ተሰድጄ ደሴ መጣሁን። ተደሴ ደግሞ ሲመጡብን ከባድ መሳሪያ ሲጣል የደሴ ከተማ ነዋሪ ነኝ የሚሉት ሌላው አስተያየት ሰጪ የህወሓት ኃይሎች ደሴ ከተማ በገባበት እለት ከተማዋ በተኩስና ህይወታቸውን ለማዳን በሚሯሯጡ ሰዎች ውጥረት ውስጥ ገብታ በነበረበት ሰዓት በቅጡ ተራምዶ ያልጠገበ ህፃን ይዘው ከነ ባለቤታቸው ህይወታቸውን ለማትረፍ መሰደዳቸውን ተናግረዋል። አንደኛ እዛ ከተማ ውስጥ ከባድ መሳሪያ ሲተኩሱ ነበረ። ህብረተሰቡን በጣም ሲያውቁ ነበረ። በጣም በሚያሳዝን ሁኔታ ህብረተሰቡ ሲዋከብ ነበረ። እንደዚህ አይነት ነገሮች በሚያጋጥምበት ሁኔታ ያው ህፃን ልጅ ዘን እንደምታየው ከባለቤት ጋ ያው በሚገርም ሁኔታ ትራንስፖርት ራሱ ከሚገባው በላይ ወጪ አድርገን ነው። በተለያዩ ትራንስፖርት አማራጭ የመጣ ነው ማለት ነው። እና በጣም ተቸግረን ነው፣ ብዙ መስዋዕትነት ከፍለን የመጣ ነው። ህጻን ልጅ ዝህ እንኳን ሲያወክቡ ነበር በተደጋጋሚ ማለት ነው። እና በጣም በሚያሳዝን ሁኔታ ከደሴ ተፈናቅለን የወጣ ነው ማለት ነው። ከወልዲያ ከተማ ተፈናቅሎ የመጡት መኩሪያ ጌታ ንህም ቢነገር እውነት የማይመስል ተዘርዝሮ የማያልቅ ችግር ደርሶብናል ባይ ናቸው። ችግሩ ብንቆጥረው ተዘርዝሮ በሶስት ቀን በሁለት ቀን እንመለሳለን ብለን ተመ ወጣነ መቀየር ያለ ስባ ወጣነ ቤተሰቦቻችንም አልያዝንም። የህወሓት ኃይሎች ዘልቀው ገብተውባቸዋል ከሚባሉት የወሎ አካባቢዎች ከ700 ሺህ እስከ አንድ ሚሊዮን የሚደርስ ህዝብ ህይወቱን ለማትረፍ ወደ ደብረ ብርሃን፣ አዲስ አበባ፣ ባህር ዳርና አቅራቢያ ከተሞች ተፈናቅሎ መውጣቱ ይነገራል። የመንግስት ኃይሎች በህወሓት ቁጥጥር ስር የነበሩ አካባቢዎችን ማስለቀቁን ተከትሎ ተፈናቃዮችን ወደ ቀያቸው ለመመለስ ወሎ ህብረት የልማትና የበጎ አድራጎት ማህበር የተባለ አካል ተነሳሽነቱን በመውሰድ እንቅስቃሴ መጀመሩን የማህበሩ ስራ አስፈጻሚ አባል ከቢር ሰይድ ያስታውሳል። አሉ። ያለፈው እሁድና ቅዳሜ ስምንት ከደብረ ብርሃን ካምፕ አምስት ደግሞ ከአዲስ አበባ አድርገን 13 መኪኖች አድርሰው እንዲመጡ አድርገናል። በራሳቸው ወጪ ከፍለን ወሎ ህብረት የልማትና በጎ አድራጎት ማህበር ማለት ነው። ከችግሩ ስብስብነት ከተፈናቃዮቹ ቁጥር ብዛት ግን በአንድ ማህበር ጥረት የሚገፋ ባለመሆኑ አማራጭ መውሰዳቸውን ነው አቶ ከቢር የሚናገሩት። አንድ መኪና ወደ 3 ሺህ ብር ገደማ ነው የምትከራየው። አንድ መኪና ስልሳ ሰባ ሰው ነው የሚይዘው። ይህን ችግር ስታየው፣ የሚይዘውን ብር ስታየው የሚነሳ አይደለምና ጥሪ አቀረም። ለሁሉም ትራንስፖርት ዘርፍ ላይ የሚሰራ ድርጅት በሙሉ ይህንን መልካም ስራ እንዳግዘ የልዩ አውቶቡስ ትራንስፖርት ማህበራትና ድርጅቶች የጋራ ኮሚቴ ሰብሳቢ ሙሉቀን መለሰ ጥሪውን በመቀበል አዎንታዊ ምላሽ መስጠታቸውን ገልጸዋል። በሰሜናችን የሀገር ክፍል በነበረው ጦርነት ምክንያት ብዙ ዜጎች ከመኖሪያ አካባቢያቸው ተፈናቅለው ወደ አዲስ አበባ፣ ደብረ ብርሃንና ባህር ዳር መሰደዳቸው ይታወቃል። ከተወሰነ ጊዜም ወዲህ በተለይ ወደ ኮምቦልቻና ደሴ የነበሩ ነዋሪዎች በዛ አካባቢ በሰላም በመሆኑ ምክንያት ሰዎቹን ወደ አካባቢያቸው መመለስ አስፈላጊ የሆነ ስለተገኘ የተለያዩ ባስ ትራንስፖርት ማህበራትና ድርጅቶች ኮሚቴዎች በጋራ በመነጋገር አቅም በፈቀደ መልኩ የተወሰኑ ሰዎችን ወደ ቀያቸው የመለስ ስራ ለመስራት በመወሰን በዛሬው እለት እናንተም ተገኝታቸው እንዳያችሁት ከአስር በላይ አውቶቡሶችን በማዘጋጀት ሰዎችን ወደ ቀያቸው የመለስ ስራ እየሰራ እንገኛለን። በነጻ አገልግሎቱ ልዩ አውቶቡሶቹ በየቀኑ ያገኙት የነበረውን እስከ ግማሽ ሚሊዮን ብር የሚደርስ ገቢ ተፈናቃዮቹን ወደ ቀያቸው ለመመለስ ተግባር እንዳዋሉት የሚጠቁሙት አቶ ሙሉቀን አገልግሎቱ እስከ ቅዳሜ ይዘልቃል ብለዋል። ባስ ትራንስፖርት ማህበራትና ድርጅቶች ያሉት በሙሉ ይህንን አገልግሎት ለመስጠት ፈቃደኞች ናቸው። በተለያየ ምክንያት አንዳንድ መኪኖቻቸው ወደ መከላከያ የሄዱባቸው፣ አንዳንዶች በተለያየ ምክንያት አሁን ለዛሬ ያልደረሱላቸው በቀጣይ ቀን መኪኖቻቸውን ይሰጣሉ። ዛሬ ግን በዚህ ስራ ላይ የተሳተፉት እንደ አባይ ባስ፣ ኢትዮ ባስ፣ ዋሊያ ባስ፣ አበሻ ባስ፣ ኤፍኤም ባስ እና አፍሪካ ባስ፣ የእኛ ባስ፣ እንደዚህ እንደዚህ ያሉት እንዳየኸው እነሱ ተሳትፈው አገልግሎት ሰጥተዋል። እኛ አውቶቢሶቹን እናመቻችን እንጂ ጠዋት ጉዳዩን በደንብ እንደ አየኸው አንተም የመናኸሪያው ማህበረሰብ ማለት የቻይካ ጫኝና ወራጅ ስነስርዓት አስከባሪ የፌደራል ትራንስፖርት የመናሪያ አስተዳደር ጨምሮ በከፍተኛ ሁኔታ ስራውን ሲያግዙንና አብረው ሲደቁም ያሉ ናቸው። ይህ ሁሉ የጋራ ስራ የተደረገ ጉዳይ ነው። የወሎ ህብረት የልማትና የበጎ አድራጎት ማህበር ስራ አስፈጻሚው እንደሚሉት ተፈናቃዮቹን ወደ ቀያቸው በነጻ የትራንስፖርት አገልግሎት እንዲመለሱ መደረጉ ከኢኮኖሚ ድጋፉ በተጨማሪ ስነ ልቦና ስብራቱን ይጠግናል። ከመፈናቀልም አልፎ እናትና ልጅ ተለያይቶ እየኖረ ያለበት ሁኔታ አለ። ባሎቻቸው እዛ ተቀምጠው ሚስቶቻቸው እና ልጆቻቸው እዚህ የሆኑ ልጅና ት የተለያዩበት ሁኔታ ነው ያለው። ባይዘወይ የመጀመሪያው የደሴ ምናምን ሲያዝ ብዙ ሰው ተለያይቷል። ልጅ የት እንዳለን ምናምን በማይታወቁበት ሁኔታ ተለያይቶ አሁን ኔትወርክ ሲከፈት መገናኘቱ ነው። ብዙ ሰው ማህበረሰቡ እዚህ ተቸግሮ ነው የሚበላው የለውም። በተለያየ ሰው ተጠግቶ አስርና አስራ አምስት ሆኖ ቤት ተከራይቶ አዲስ አበባ ካምፕ የለም። ካምፕ ውስጥ ያሉት ከወለጋ አካባቢ የመጡት ናቸው። አንድ ቤት ውስጥ ከሀያ ሰላሳ ቤተሰብ ታገኛለሁ። አዲስ አበባ ኑሮ ታገዋለ። በምን ሁኔታ ነው እዚህ የሚቆየው? ይቸግረዋል። የትራንስፖርት ማህበራቱ ላደረጉት አስተዋጽኦ ተፈናቃዮቹም አስተባባሪዎቹም ምስጋናቸውን ለግሰዋል። ጋር አቅመ ደካማ አለ፣ በሽተኛ አሉ፣ ልጅ የያዘ ሰዋል፣ ምንም አቅም የለው ሰዋል። ይህንን የትራንስፖርት አገልግሎት በመዘጋጀቱ እኔ በጣም ደስታ የተሰማኝ ማለት በጣም ብዙ ችግረኛ ሰዋል። እግዚአብሔር ይመስገን አሁን በዚህ አብቅቶን፣ አሁን ደግሞ ብንም በለለን ሰዓት፣ ባዶ በሆንበት ሰዓት እዚህ ደርሶልን፣ አሁን ወደ ሀገራችን በመግባታችን በጣም ደስ ብሎና ደስተኛ ነኝ እኔ ራስ። ለህዝባቸው ላደረጉት አስተዋጽኦ እጅግ አድርገን እናመሰግናለን። በጣም ደስ ብሎናል። አሁንም በተለያዩ አካባቢዎች ተፈናቅለው የሚገኙ በአስር ሺዎች ለሚገመቱ የህብረተሰብ ቤተሰብ ክፍሎች ተመሳሳይ ድጋፍ እንዲደረግ ጥሪ የቀረበ ሲሆን የልዩ አውቶቡስ ትራንስፖርት ማህበራትና ድርጅቶች የጋራ ኮሚቴውም ለጉዳዩ ትኩረት እንደሰጠው አረጋግጠዋል። ፕሮግራም አድርገናል። በቀጣይ ከባህር ዳር ወደ ደሴ የሚሄዱ ተፈናቃዮችን እንደዚሁ በዚሁ መልኩ ፕሮግራም ተደርጎ ምን ያህል ሰዎች አሉ፣ በምን ቀን እንዴት እናድርግ፣ የሚለውን ንግግር በማድረግ ቅድም ከነገርኩ ማህበራትና የመንግስትን ድጋፍ ከሚያደርጉልን ሰዎች ከበጋራ ሆነን በቀጣይ ደግሞ ከባህር ዳር ይህንኑ ስራ ደግመን የምንሰራው ይሆናል። የደብረ ብርሃኑ አሁንም ተጨማሪ ወደ ቀያቸው የሚነሱ ሰዎች ካሉ ይህንንም ስራ ለመስራት በእኛ በኩል ፈቃደኝነትም ዝግጅቱ አለ። ዛሬ ወደ አካባቢያቸው ከተሸኙ ተፈናቃዮች አብዛኞቹ ለመውለድ የደረሱ ነፍሰ ጡር ሴቶች፣ ከመታቀፍና ከመታዘል ያልዘለሉ ህጻናትን የያዙ እናቶች፣ በእድሜያቸው የገፉና የተጎሳቆሉ አዛውንቶች ናቸው። ለአሜሪካ ድምጽ ሬዲዮ መስፍን አራቂ ለዘገባው እናመሰግናለን። ቀጣዩ መሰናዷችን ወደ ምዕራብ አፍሪካዊቷ ሀገር ናይጄሪያ ይወስደናል። ናይጄሪያ በመረጃ ቴክኖሎጂ ዘርፍ በርካታ እድገቶች ያስመዘገበች ቢሆንም ከመንግስት የተገኙ መረጃዎች እንደሚያሳዩት በመረጃ ቴክኖሎጂ ዘርፍ ከተሰማሩ ሰራተኞች አንድ አምስተኛው ብቻ ሴቶች ናቸው። ይህን ያስተዋሉ የእርዳታ ቡድኖች ሴቶችን ብሎክቼይን እና ክሪፕቶ ከረንሲ ስለተሰኙ በኢንተርኔት አማካኝነት የሚደረጉ የገንዘብ ዝውውሮች እያሰለጠኑ ወደ ቴክኖሎጂ ዓለም እያመጧቸው ነው። ቲሞቲ ኦቢዙ ከአብጃ ያደረሰንን ዘገባ እንደሚከተለው አቀናብሬዋለሁ። የ60 ዓመቷ ኤልዛቤት ኦናጂ በየሳምንቱ በናይጄሪያ ዋና ከተማ አቡጃ ክሪፕቶ ከረንሲ በተሰኘውና በኢንተርኔት አማካኝነት የሚካሄድ የገንዘብ ዝውውር ዙሪያ ለሴቶች የሚሰጠውን ስልጠና ለመከታተል ይመጣሉ። በሰኔ ወር ስልጠናውን ለመውሰድ ከተመዘገቡ ወዲህም ብሎክቼን ስለተሰኘው ገንዘብ አልባ የመገበያያ ቴክኖሎጂ ያላቸው እውቀት እየተሻሻለ መሄዱንና መልእክቱንም ለሌሎች ሴቶች እያስተላለፉ መሆኑን ይናገራሉ። ይሄ ዓለም አቀፍ የሆነ ንግድ ወይም ፕሮጀክት ይመስለኛል። ስለዚህ ናይጀሪያ ከዚህ ተነጥላ መቅረት የለባትም። የዚህ ዓለም አቀፍ ሂደት ውስጥ መሳተፍ አለብን። ሴቶች በቴክኖሎጂ ዓለም እየሆነ ያለው ነገር አካል እንዲሆኑ እነሱን ማስተማር ሁልጊዜ ምፈልግ ነበር። በናይጄሪያ የክሪፕቶ ከረንሲ አስተማሪ የሆነችው ጃኔታ ካቲዮ ብሎክቼን ስለተሰኘው ኢመደበኛ የመገበያያ መንገድ ትምህርቶች ትሰጣለች። ይህን የነፃ ትምህርት ለሴቶች መስጠት የጀመረችው እንደ አውሮፓያን አቆጣጠር በ2017 ሲሆን በናይጄሪያ ቅርብም ሩቅም የሚኖሩ በመቶዎች የሚቆጠሩ ሴቶች መጠቀማቸውን ትናገራለች። አይ አም ኦልዌይዝ ኢንተረስትድ ኢን ቲችንግ ዊሜን እንደሚታየውም በጣም ብዙ ሴቶች ሴቶችና እናቶች ስለ ብሎክቼን ቴክኖሎጂ ለማወቅና በዛ ኑሯቸውን ለመደጎም ፍላጎት አላቸው። አንዳንዶቹ የቤት እመቤት ናቸው፣ አንዳንዶቹ ግን ስራ የላቸውም አሉ። በናይጄሪያ በርካታ የሙያ ዘርፎች እንደሚስተዋለው በቴክኖሎጂ ዘርፉም የተሰማሩ ሴቶች ቁጥር እጅግ አናሳ ነው። የሀገሪቱ የቁጥር መረጃ ጥናት ቢሮ እንደሚያሳየው የቴክኖሎጂ ዘርፉ ባለፉት አስር ዓመታት ከፍተኛ እድገት ቢያስመዘግብም በመረጃ ቴክኖሎጂ ከተሰማሩ ሰዎች ውስጥ የሴቶች ቁጥር ከአንድ አምስተኛ ያነሰ ነው። ናይጄሪያ በአፍሪካ ትልቁ የብሎክቼን የሚገኝባት አገር ስትሆን እንደ ካቲዮ ያሉ ሰዎች ታዲያ ይህንን ችግር ለመፍታት ሴቶችን ብሎክቼን ስለተባለው ቴክኖሎጂ እያሰለጠኑ ይገኛሉ። በቅርቡ በነበራት የትምህርት ክፍለ ጊዜም ቲቻላ የተሰኘ ለትርፍ ያልተቋቋመ ድርጅት በመጋበዝ ሴቶች ቲቻላ ስለተሰኘው አፍሪካዊ የሆነ የክሪፕቶ ከረንሲ መገበያያ ገንዘብ እንዲያውቁ ለማድረግ ሞክራለች። መሲያ ኦግቦአጉ ክሪፕቶ ከረንሲን ለመጀመሪያ ጊዜ በሀገሪቱ ያስተዋወቀው ቲቻላ መንግስታዊ ያልሆነ ተቋም የጋራ መስራች ነው። ቲቻላ በአፍሪካ በቅሎ አፍሪካን ለማዳን እየሞከረ ያለ ጀግና ነው። ያ ማለት አፍሪካ በብሎክቼን እና በክሪፕቶ ከረንሲ ሂደት ውስጥ ድምፅ ሊኖራት የሚገባበት ጊዜ ነው። ሆኖም ኦግቦዋጉ የብሎክቼን ቴክኖሎጂን በናይጄሪያ ለማስፋፋት የመንግስት ፖሊሲዎች ማነቆ እንደሆኑ ይናገራል። ለሰዎች ስለ ክሪፕቶ ከረንሲ ስታወራ፣ ሰዎች መንግስት ለሕዝብ ጥሩ አለመሆኑን እንደተናገረ ሊያስታውሱን ይሞክራሉ። ይሄ በጣም ትልቅ እንቅፋት ነው፣ ግን ሰዎች ደግሞ ይከተሉታል። በዓመቱ መጀመሪያ የካቲት ወር ላይ የናይጄሪያ ባለስልጣናት ክሪፕቶ ከረንሲ የተሰኘውን የመገበያያ መንገድ ተለዋዋጭ፣ ደህንነቱ ያልተጠበቀና ለክስራት እንደሚዳርግ በመግለጽ ዜጎች ጥንቃቄ እንዲያደርጉ አስጠንቅቆ ነበር። በጥቅምት ወር ላይ ግን ባለስልጣናት ኢናይራ የተሰኘ የድህረ ገጽ መገበያያ ገንዘብ በስራ ላይ አውሏል። በርካታ ስጋቶችና እንቅፋቶች ቢኖሩም ግን እንደ ካቲዮና ኤልዛቤጥ ያሉ ሴቶች የክሪፕቶ ከረንሲ ስልጠናውን ለብዙ ሴቶች እንዲዳረስ ማድረጋቸውን እንደሚቀጥሉ ተናግረዋል። የከበራቸው አድማጮች ለምሽት ያሰናዳናቸው ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ጽዮን ግርማ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርን። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ እና በትዊተር ገጻችን አት ቪኦኤ አምሃሪክ በማለት ልታደርሱን ትችላላችሁ። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት